የለንደን ኦሊምፒክ ማራቶን ሻምፒዮኗ ቲኪ ጀላና ትላንት በጃፓን ግማሽ ማራቶን ድሏን ተከላክላለች። በቦስተን ደግሞ ሃጎስ ገብረ ሕይወትና ጥሩ ነሽ ዲባባ በአምስት ሺህ ሲያሸንፉ ሃጎስ አዲስ ክብረ ወሰን አስመዝግቧል። ይህ ብቻ አይደለም። በኢጣሊያም አገር አቋራጭ ኢትዮጵያውያኑ ሙክታር ኢድሪስ እና አፌራ ጎድፌ በሁለቱም ጾታዎች ድል ተቀዳጅተዋል። በእግር ኳሱ ስፖርት ወደ ደቡብ አፍሪቃ እንሄዳለን። የሩብ ፍጻሜ ባለ ድሎችን እንለያለን። አስገራሚ ክስተቶችም አሉን። ፍቅሩ ኪዳኔ ዛሬም ከእኛው ጋር ናቸው። እንደምናምሽታችሁልኛል የተከበራችሁ አድማጮቼ፣ ኢትዮጵያውያኑ አትሌቶች በተለያዩ ዓለም አቀፍ ውድድሮች ድል ያስመዘገቡባቸውን ዜናዎች ላስቀድም። ቅዳሜ ዕለት እዚህ በዩናይትድ ስቴትስ ቦስተን ከተማ የተካሄደውን 18ኛውን የአዳራሽ ውስጥ 5000 ሜትር ሩጫ ውድድር የወንዶቹን ያሸነፈው የ18 ዓመቱ ወጣት ሃጎስ ገብረ ሕይወት ነው። በለንደኑ ኦሊምፒክ አምስት ሺህ በ11ኛነት የፈጸመው ሐጎስ በወጣቶቹ አዲስ ክብረ ወሰን አስመዝግቧል። የገባበት 7 ደቂቃ 32 ሴኮንድ ነጥብ 87 ኬንያዊው አይዛ ኮች ባለፈው ዓመት ካስመዘገበው ሬኮርድ ላይ ሁለት ሴኮንዶችን ላጭቶለታል። በሴቶቹ ሦስቴ በኦሊምፒክ የወርቅ ሜዳሊያ ተሸላሚዋ ጥሩነሽ ዲባባ በሁለቱም ማይሎች ውድድር ተሳትፋ ብድል አጠናቃለች። ከሁለት ወራት በኋላ በለንደን ለመጀመሪያ ጊዜ በማራቶን ለመሮጥ እየተዘጋጀች ያለችው ጥሩነሽ ቅዳሜ ዕለት የከዚህ ቀደሙን በመሠረት ደፋር የተያዘ ሬኮርድ ለማሻሻል ፈልጋ ነበር። አብዛኛውን ዙር ብቻዋን ብትሮጥም ሳይሳካላት በመቅረቱ አዝናለች። 91317 ፈጣኑን የዓለም ጊዜ ታስመዝግብ እንጂ የመሠረትን 9150 አላሻሻለችም። አሯሯጮቼ አላገዙኝም እንጂ እኔ በርቀቱ ፈጣኑን ጊዜ ለማምጣት ተዘጋጅቼ ነበር ስትል አስረድታለች ጥሩነሽ ዲባባ። የእናንተን አላውቅም። እኔ በበኩሌ ግን ጥሩዬ የምትለውን እቀበላለሁ። አሯሯጮቿ ናቸው ጉድ ያደረጓት። የኢትዮጵያ አትሌቶች ድርብድል ወደ ተጎናጸፉበት የኢጣሊያው 81ኛ ቺንኩዌ ሙሊኒ አገር አቋራጭ ሩጫ ውድድር ወደ ተካሄደበት ሳንቪቶሬ ኦላና ከተማ ልውሰዳችሁ። በ2012ቱ የዓለም ወጣቶች ሻምፒዮን ውድድር አምስት ሺህ የወርቅ ሜዳሊያ ተሸላሚው ሙክታር ኢድሪስና አፌራ ጎድፌ ናቸው ትላንት አሸናፊዎቹ። በድሉ የፈነደቀው ሙክታር ፍጻሜው ላይ ለጋዜጠኞች ሲናገር ኢጣሊያ ውስጥ መሮጥ ያስደስተኛል። ከዚህ ቀደም በጂሮ ዲ ትሬንቶና በቦክላሲክ ቦልዛኖ የጎዳና ሩጫ ተወዳደሬ በሁለተኝነት ጨርሻለሁ። ቀጥሎ በዓለም ወጣቶች አገር አቋራጭ ለመወዳደር እቅድ አለኝ ሲልም አስረድቷል። ሙክታር ኢድሪስ ከኢትዮጵያ 30 ደቂቃ ከ08 አስመዝግቦ በአንደኝነት ሲጨርስ ሁለቱ ኬንያውያን አልበርት ሮፕና በርናርድ ሮቲች ሁለተኛና ሦስተኛ ሆነዋል። የሴቶቹን እንዳልኩት ያሸነፈችው አፌራ ጎርፌ በ1 ደቂቃ ከ56 ነው። ዩኒስ ኬልስ ከኬንያ ሁለተኛ፣ ቱሪያ ሳሚሪ ከኢጣሊያ ሦስተኛ ሆነዋል። ከዚያ በታች እስከ አስረኛ ተከታትሎ የገቡት በሙሉ የኢጣሊያ ሯጮች ናቸው። ወደ ሩቅ ምስራቅ እንሄድ። ቲኪ ጀላና በጃፓኑ ግማሽ ማራቶን 1 08 53 ገብታ አሸንፋለች። የ25 ዓመት ዕድሜ ያላትና በለንደኑ ማራቶን አሸናፊዋ ቲኪ ጀላና የ2012 አውሮፓውያኑ ዓመት ኮከብ ሴት አትሌት ተብላ የዓለም አቀፉ የማራቶንና የረጅም ርቀት ሯጮች ማኅበር ኤምስ ሰይሟታል። ቲኪ ሽልማቱን ትላንት ጃፓን ውስጥ የመጀመሪያ ኢትዮጵያዊት ተብላ የተቀበለች ሲሆን የወርቅ ጫማ አግኝታለች። ከዚህ ቀደም ይህን ስመጥር ሽልማት ያገኙ ኢትዮጵያውያን አትሌቶች በ2008 ዓ ም ገዛኸኝ አበራ በ2006 ፣ በ2007 እና በ2008 ዓ ም ደግሞ ኃይሌ ገብረሥላሴ መሆናቸው ይታወቃል። የአትሌቲክሱን ዜና በዚሁ ላቋ። ለእግር ኳሱ ስፖርት ዜና በቀጥታ ወደ ደቡብ አፍሪቃ ይሆናል የምንሄደው። የሩብ ፍጻሜ ውድድሮች ጀምረዋል። ቅዳሜ ዕለት ማሊ አስተናጋጅ ደቡብ አፍሪካን በፍጹም ቅጣት ምት 3 ለ1 ረታለች። 90 ደቂቃው ያበቃው አንድ ለአንድ ነበር። ጋና ኬፕ ቬርዴን 2 ለ0 አሸንፎ አልፏል። ትናንት እሁድ ቡርኪና ፋሶ ቶጎን 1 ለዜሮ ናይጄሪያ አይቮሪ ኮስትን 2 ለዜሮ አሸንፈዋል። በዚሁ መሠረት እንግዲህ አራቱ ለግማሽ ፍጻሜ ያለፉ ተለይተዋል ማለት ነው። ናይጄሪያ፣ ማሊ፣ ጋናና ቡርኪና ፋሶ ናቸው። ከነገ በስቲያ ረቡዕ ማሊና ናይጄሪያ ቡርኪናና ጋና ይጋጠማሉ ቅዳሜና እሑድ የግማሽ ፍጻሜ አሸናፊዎችና ተሸናፊዎች ለዋንጫና ደረጃ ይጫወታሉ የአፍሪካን ዋንጫ ዘንድሮ ማን ይወስዳል ሽልማት እንኳ አልተዘጋጀም እናንተ ግን መተንበይ ትችላላችሁ በተረፈ በዓለምና በአፍሪቃ ዋንጫ ውድድሮች የፍጹም ቅጣት ምቶች በመሳት የጋናን ብሔራዊ ቡድን ከውድድሮቹ ያስወጣው አሳሟ እናቱ ከመሞታቸው በፊት ከአሁን በኋላ ፔናልቲ እንዳይመታ አስምለውት እንደነበር ታውቃላችሁ። የካፍ ፕሬዚደንት ልዩ አማካሪ አቶ ፍቅሩ ኪዳኔ ይህንና ሌሎችን አስደናቂ ነገሮች አጋርተውኛል። እነሆ የደቡብ አፍሪካ መንግስት የአፍሪካ ዋንጫ ውድድርን ለሚያዘጋጁት ከተሞች ዘጠና ሚሊዮን ዶላር፣ ለፌዴሬሽኑ አዘጋጅ ኮሚቴ ሰባ ሚሊዮን ዶላር እርዳታ ሰጥቷል። ከዚህ በቀር የአምስት ሚስቶች ባለቤት የሆኑት የሀገሪቱ ፕሬዚዳንት ዣኮብ ዙማ ባፋና ባፋና የተባለው ብሔራዊ ቡድናቸው ዋንጫውን ይወስዳል ብለው ሲናገሩ የከረሙት በደርባን ስታዲየሙ ከማሊ ጋር በፍጹም ቅጣት ምት በመሳት ከውድድሩ መውጣቱን ተመልክተዋል። እንደ አውሮፓ አቆጣጠር በሁለት ሺ አስር የፊፋን ዓለም እግር ኳስ ዋንጫ ውድድር ለሚያዘጋጀት ከባንክ ገንዘብ ተበድረው አዳዲስ ስታዲየሞች ሰርተው የነበሩት የደቡብ አፍሪካ ከተሞች ኪሳራ ውስጥ ወድቀዋል። በተለይ የኬፕታውን ስታዲየም እንዲሁ ባዶውን ለመጠበቅ ብቻ በዓመት ብዙ ሚሊዮን ዶላር ስለሚፈጅ ይፈጅ ምን እናድርገው የሚል ጥያቄ ውስጥ ገብተዋል። ራሱን የቻለው ጆሀንስቡርግ የሚገኘው ሰማኒያ ስምንት ሺ ተመልካቾች የሚይዘው ብሔራዊ ስታዲየም ብቻ ነው። በአፍሪካ ዋንጫ ውድድር የተካፈሉት ሶስት መቶ ስልሳ ስምንት ተጫዋቾች ነበሩ። ከእነርሱ መካከል መቶ ሰማኒያ ስምንቱ ለመቶ ሰላሳ ሰባት ክለቦች በሀያ ስድስት አውሮፓ ሀገሮች ውስጥ የሚጫወቱ ናቸው። አምሳ አምስቱ በፈረንሳይ ሀገር፣ ሀያ በእንግሊዝ ሲሆን መቶ አምሳ አምስቱ አፍሪካ ውስጥ የሚጫወቱ ናቸው። በአፍሪካ ዋንጫ ውድድር ምንም ተሸንፈው ቢመለሱም በጨዋታቸው ተመልካቾቹን የማረኩት የኢትዮጵያና የካፕ ቬርዴ ቡድኖች ናቸው ተብሏል። ሁለቱንም ቡድኖች የሚያሰለጥኑትም የሀገሩ ተወላጆች ናቸው። የጋና እና የናይጄሪያ ቡድኖች አሰልጣኞችም በብሔራዊ ቡድናቸው ጋር ተጫዋች ሆነው የአፍሪካ ዋንጫን ያሸነፉ ናቸው። ወደፊት በአፍሪካ ዋንጫ ውድድር የሚካፈሉት ሀገሮች በሙሉ የሀገራቸውን ተወላጅ አሰልጣኞች ይዘው እንደሚመጡ ተስፋ አለን። በዓለምና በአፍሪካ ዋንጫ ውድድሮች የፍጹም ቅጣት ምቶች በመሳት የጋናን ቡድን ከውድድሮቹ ያስወጣው አሳሞሃ እናቱ ከማረፋቸው በፊት ከአሁኑ ወዲያ ፔናልቲ እንዳይመታ አስምለውታል። ብዙዎቹ የአፍሪካ መንግስታቶች ቡድናቸው በአፍሪካ ዋንጫ ውድድር ሲካፈል የሚያበረታቱት ደጋፊዎች እንደሚያስፈልገው በመገንዘብ የደጋፊዎች ማህበርን በገንዘብ እርዳታ ይደግፋሉ። ቢያንስ ለሁለት መቶ ተመልካቾች የአውሮፕላን እና የሆቴል ወጪ የሚሸፍኑ አሉ። በአፍሪካ ውስጥ የእግር ኳስ ጨዋታ አፍቃሪው ብዙም ድሀ ስለሆነ ሙሉ ወጪውን ችሎ ለመንቀሳቀስ አይችልም። ስለዚህ እርዳታ ያሻዋል። አቶ ፍቅሩ ኪዳኔን አመሰግናለሁ። በዚሁ ላብቃ። አድማጮቼ፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።